የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከሚሽ 3 ሰዓት እስከ 4 ሰዓት በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አዲስ አበባ ላይ ተከልሎ ቀርቷል። አሁን የምናወራው አዲስ አበባ ጋር ስላለ ነገር ነው። የኢትዮጵያ ጋዜጠኝነት እኮ ኢትዮጵያን ማካለል ማለት ነው። አቅሙ እሱ አለ ወይ? የፊታችን ግንቦት በኢትዮጵያ ስለሚካሄደው ምርጫ የመገናኛ ብዙሀንን በነፃነት መዘገብ የሚያስችል ሁኔታ አለ ወይ የሚል ጥያቄ በማንሳት ከተካሄደ ውይይት የተወሰደ ነው። በጋዜጠኝነት ሙያና አሰራሩ ዙሪያም ከአድማጮች ለተነሱ ጥያቄዎች ተሳታፊዎቹ መልስ ይሰጣሉ። ዜናውን ተከትሎ በሚቀርበው የምሽቱ ለጥያቄው መልስ የተሰኘው ፕሮግራም ጠብቋቸው። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃናም የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች ይዞ ይቀርባል ደሳሌ መኮንን ይዞ ይቀርባል። ቅዳሜ ታህሳስ 4 2007 ዓ ም ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቴክኒክ አቀናባሪ ቴሌላይንባክ ጋር አስተናጋጃችኋሉ አከበደ ነኝ። በመስተንግዶ አብሬያችሁ አመሻለሁ። አሁን በቅድሚያ የሰዓቱን የዓለም ዜና እንደምናመሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሱዳን ዳርፉር ግዛት ተፈጽሟል ተብሎ የቀረበውን የጦር ወንጀል ክስ መመርመር ማቋረጣቸውን ያለም አቀፉ የወንጀል ችሎት ጠቅላይ አቃቤ ሕግ አስታወቁ። ጠቅላይ አቃቤ ሕጓ ፋቱ ቤንሱዳ ሲናገሩ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በፍጅትና ሰብአዊ ወንጀሎችን በመፈጸም የሚከሰሱት የሱዳኑ ፕሬዝዳንት ኦማር አልበሽር ተይዘው እንዲታሰሩ በቂ ግፊት አላደረገም ብለዋል። ቤንሱዳ ትናንት ትላንት ለጸጥታው ምክር ቤት ባደረጉት ንግግር የባሽርን ጉዳይ አስመልክቶ የምርመራ እንቅስቃሴውን በይደር ከማቆየትና ለዚሁ የተመደበውን ወጪ ለሌሎች አስቸኳይ ጉዳዮች ከማዋል በቀር ሌላ ምርጫ የለኝም ብለዋል። ዓለም አቀፉ የወንጀል ፍርድ ቤት በሱዳኑ ፕሬዚደንት ኦማር አልበሽር ላይ የእስር ትእዛዝ ያስተላለፈው እንደ አውሮፓዋን ዘመን አቆጣጠር በ 2009 ዓ ም መሆኑ ሲታወቅ እስካሁን እጃቸውን ሳይሰጡ ቆይተዋል። ከዚያን ጊዜ ጀምሮም ፕሬዚደንቱ በርካታ የአይሲሲ አባል ሀገሮችን በጎበኙበት ወቅት ተይዘው አልታሰሩም። አድማጮች፣ አሁን ቅርብ ጊዜ በደረሰን ዜና ዓለም አቀፉ የወንጀል ፍርድ ቤት ምርመራውን በማቋረጡ ድል ተጎና ጽፌአለሁ ይላሉ የሱዳኑ ፕሬዚደንት ኦማር አልብሽር ዛሬ ካርቱም ውስጥ ባደረጉት ንግግር የሱዳን ሕዝብ መሪዎቹን አሳልፎ ለአይሲሲ ባለመስጠቱ አሸናፊ ሆኗል ብለዋል። ፍርድ ቤቱንም የቅኝ ገዢዎች ተቋም ሲሉ ጠርተውታል። በኢንዶኔዥያ አንዲት የገጠር መንደር ባወደመው የመሬት መደርመስ የሞቱት ሰዎች ቁጥር በትንሹ 17 መድረሱ ተዘገበ። የእርዳታ ሠራተኞች ሰለባዎችን አሁንም ከቤት ፍርስራሽና ጭቃ ውስጥ ማውጣት ቀጥለዋል ተብሏል። አደጋው ትላንት ማታ ጄምብሉንግ መንደር ውስጥ የደረሰው የጣለውን ከባድ የክረምት ዝናብ ተከትሎ ሲሆን መቶ የሚሆኑ ሰዎች የደረሱበት ጠፍቷል። በጎርፉ ሳቢያ መቶ ቤቶች የወደሙ መሆናቸውና በሺህ የሚገመቱ ሰዎች ከአካባቢው እንዲወጡ መደረጋቸው ታውቋል። እስካሁን 15 ሰዎች በእርዳታ ነፍሳቸው ተርፏል ተብሏል። 11ዱ በሆስፒታል ሕክምና ተደርጎላቸዋል። ደቡብ አፍጋኒስታን የሚገኙ ነውጠኞች ሄልማንድ ክፍለ ሀገር ውስጥ የተቀበሩ ፈንጂዎችን በማጽዳት ሥራ ላይ የተሰማሩ 12 ሰዎችን በጥይት ገለዋል። በዚህ ዕለት ካቡልም ውስጥ ተኩስና የአጥፍቶ ጠፊ ቦምብ ጥቃት መካሄዱ ተዘግቧል። ሄልማንድ ለደረሰው ጥቃት የአፍጋኒስታን ፖሊስ ምላሽ የሰጠ ሲሆን ታሊባን በግድያዎቹ ይከሰሳል። ዋሽንግተን የዩክራይንን ቀውስ አስመልክቶ ሌላ አዲስ ማዕቀብ በሞስኩ ላይ ከጣለች የከበደ ምላሽ እንሰጣለን ስትል ሩሲያ አስጠንቅቃለች። በዋሽንግተን ጸረ ሩሲያ ስሜት እየተፈጠረና ለኪየቭ ወታደራዊ እርዳታ ለመስጠት ዝግጅት እየተደረገ እንዲሁም በሩሲያ ላይ ስፋት ያለው ማዕቀብ ለመጣል እቅድ እየተዘጋጀ ነው ሲሉ ዛሬ የተናገሩት የሩሲያው ምክትል ውጭ ጉዳይ ሚኒስትር ሴርጌይ ሪያብኮቭ ናቸው። በዩናይትድ ስቴትስ የተዘጋጀውና የዩክሬንን ነጻነት ድጋፍ በመባል የሚታወቀው ረቂቅ ሕግ በግልጽ በግልጽ ጠብ ጫሪ ተፈጥሮ ያለውና ለማስፈራራት የተዘጋጀ ነው ስትል ሩሲያ በትላንት መግለጫዋ አስታውቃለች። በዩናይትድ ስቴትስ ሴኔት የጸደቀው ይህ ረቂቅ ሕግ ለዩክሬን 350 ሚሊዮን ዶላር የሚያወጣ ወታደራዊ እርዳታ ይፈቅዳል። በዋና የሩሲያ የውጭ ንግድ ተላላኪዎችም ላይ ማዕቀብ ይጥላል። ረቂቅ ሕጉን የእንደራሴዎቹ ምክር ቤትም ማጽደቅ ይኖርበታል ተግባራዊ እንዲሆን። የዩናይትድ ስቴትስ ኮንግሬስ በትላንትና ሁለት ግዙፍ የመከላከያ ፖሊሲ ረቂቅ ሕግ አጽድቋል። 585 ቢሊዮን ዶላር የብሔራዊ መከላከያ በጀቱን ትላንት ሴኔቱ የሚያጸድቀው የእንደራሴዎቹ ምክር ቤት ካሳለፈው አንድ ሳምንት በኋላ መሆኑ ነው። አሁን የሚጠበቀው የፕሬዚደንት ባራክ ኦባማን ፊርማ ብቻ ይሆናል። በመጨረሻም አሜሪካዊው የሲቪል መብቶች ተከራካሪ ቄስ አልሻርፕተን ዛሬ እዚህ በዋሽንግተን ዲሲ ብዙ አሜሪካውያን የፖሊስ ጭካኔና የዘር መድሎ ሲሉ የሚገልጹትን ችግር ለመቃወም ህዝባዊ ስብሰባ አካሂደዋል። በዋይት ሀውስ ቤተ መንግስት አቅራቢያ በተጠራው በዚህ የተቃውሞ ሰልፍ ላይ በፖሊስ የተገደሉባቸው የአራት ቤተሰቦች አባላትና ቁጥሩ እጅግ ብዙ ሰው ተገኝቷል። ባልደረባችን ሄኖክ ሰማግዜርም ከነጻነት አደባባይ እስከ ዩናይትድ ስቴትስ ምክር ቤት ሕንጻ የሚደረገውን የሦስት ኪሎ ሜትር የእግር ጉዞ ሰልፍ ይከታተላል። ከዜናው በኋላ አነጋግረዋለሁ። ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ቀደም ሲል እንደገለጽኩት አሜሪካዊው የሲቪል መብቶች ተከራካሪ ቀሲስ አልሻርፕተን እዚህ በዋሽንግተን ዲሲ የፖሊስ ጭካኔና የዘር መድሎን በመቃወም የጠሩት ሰላማዊ ሰልፍ እየተካሄደ ነው። ባልደረባችን ሄኖክ ሰማ እግዜር በስፍራው ይገኛል። ትሰማኛለህ ሄኖክ? እሰማለሁ ሰለሞን፣ እንደምናመሸ ጤና ይስጥልኝ። እስቲ ባጭሩ ስለ ሰልፉ እንግዲህ አስቀድመህ እንደገለጽከው ሰለሞን ከዋይት ሀውስ ቤተ መንግስት አንስቶ የፔንሲልቬኒያ አደባባይን ይዞ ህዝቡ ለአይን እስኪታክት ድረስ ነው። እጅ ለእጅ ተያይዞ እጃቸውን ወደ ሰማይ በማንሳት ሃንሳፕ ዶን ሹት እጅ ወደ ላይ ብያለው፣ አትኩዝ፣ መተንፈስ አልቻልኩም የሚሉ መፈክሮችን በተለይ ደግሞ በዚህ በዩናይትድ ስቴትስ እንግዲህ በተለያዩ ከተሞች ይካሄዱ የነበሩ ሰልፎች ነበሩ። ህዝባዊ ሰልፎች፣ ተቃውሞ ሰልፎች ነበሩ። በፖሊስ እጅ ጉዳት የሚደርስባቸውን ማህበረሰቦች እንከላከል። ይህንን ደግሞ ለማድረግ እንደዚህ አይነት ህዝባዊ ተቃውሞዎች ወሳኝ ናቸው በሚል ነው አሜሪካውያን እዚህ አሁን የምንገኘው። እንዲያው ለመግለጽ ያህል ከእንደራሴዎቹ ካፕተል ሂል የሚባለው ማለት ነው የህዝብ ተወካዮች ምክር ቤት ፊት ለፊት ሰው ተሰብስቧል። ንግግር እየተካሄደ ነው። አሁን ከጀርባ ምናልባት ሰማችሁ እንደሆነ አላውቅም፣ ግን አስቀድሞ ህዝቡ ከዋይት ሀውስ አንስቶ ፔንስልቬኒያ ጎዳናን ይዞ ድምፁን በማሰማት ላይ ይገኛል። ሰለሞን፣ የቤተሰብ አባላት የተገደሉባቸው ሰዎችም ተገኝተዋል ያነጋገርካቸው አሉ? ከታዳሚዎቹ ከታዳሚዎቹ እንግዲህ የሚያልፉትን ሁሉንም በርካታ ሰዎች አነጋግሬያለሁ። አሜሪካውያን ዛሬ የወጡት አንድ የቆዳ ቀለም ያለው ህዝብ አይደለም። እዚህ የተሰበሰበው ጥቁሮች አሜሪካውያን ነጭ አሜሪካውያን፣ እንደዚሁም ደግሞ የእስያ አሜሪካውያን፣ በርካታ ፊቶች የሚታዩበት ሰልፍ ነው እየተከናወነ ያለው። እንግዲህ ጉዳት የደረሰባቸው ቤተሰቦችንም ጠቅሰሃል። አሁን ጉዳት የደረሰባቸው ቤተሰቦች እንግዲህ በአደባባይ ብቻ አይደለም፣ በቴሌቪዥን የሚነገሩ ብቻ ሳይሆኑ እናቶች በፖሊስ ተገደሉብን የሚሏቸውን ልጆቻቸውን ፎቶግራፎች ይዘው ህዝቡ ብሶቱን የውስጡን ወደ አደባባይ ያወጣበት ነው እና ያነጋገርኳቸው ሰዎች የፖሊስ መለዮ መልበስ ከወንጀለኝነት አያስጥልም የሚሉ መፈክሮችን የያዙ በርካታ ሰዎች አሉ። ፖሊስ ማህበረሰቡን የመጠበቅ ኃላፊነት አለበት፣ ነገር ግን እነሱም ጥፋት ሲያጠፉ በኃላፊነት መጠየቅ አለባቸው የሚል አስተያየት ነው የሚሰጡት። ሰለሞን ሄኖክ ሰማግዘር አመሰግናለሁ። ከነገ በስቲያ ሰኞ በስፋት ልትመጣበት የምትችል መሰለኝ። ለዛሬው ካለን ጊዜ አንጻር በዚሁ እናብቃ። እሺ፣ ሰለሞን አመሰግናለሁ። አመሰግናለሁ። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበን ነኝ። የሳምንቱ ቅንብር ለጥያቄው መልስ ነው ቀዳሚው። በዛሬው ለጥያቄው መልስ ፕሮግራም በመግቢያችን እንደጠቆም ነው የፊታችን ግንቦት በኢትዮጵያ ስለሚካሄደው ምርጫ የመገናኛ ብዙኃን በነፃነት ለመዘገብ የሚያስችላቸው ሁኔታ አለ ወይ የሚል ጥያቄ በማንሳት በትላንትናው ምሽት የተጀመረው ውይይት ሰፋ ያለ ተከታይ ዝግጅት ነው ይዞ የቀረበው። በጋዜጠኝነት ሙያና አሰራሩ ዙሪያም በአድማጮች ለተነሱ ጥያቄዎች ተወያዮቹ መልስ ይሰጣሉ። የውይይቱ ተሳታፊዎች ዳንኤል ብርሃኔ የአፍሪካ ቀንድ ጉዳዮች በሚል ርዕስ የሚወጣው ድረገጽ አምደኛ ሲሆን በተለያዩ የመገናኛ ብዙኃን ውስጥ በዘጋቢነት ያገለገለ የኢትዮጵያ የአካባቢ ጋዜጠኞች ማህበር መስራች እና የራዲዮ ፕሮግራም ፕሮግራሞችም አዘጋጅ የነበረው በስደት በዩናይት ስቴትስ የሚገኘው አርጋዋሽኔ። በተመሳሳይ በስደት እዚሁ ዩናይትድ ስቴትስ የምትገኘው ጽዮን ግርማም አስቀድማ በአዲስ አድማስና በሪፖርተር ጋዜጦች ኋላም በዋና አዘጋጅነት በምትመራው እንቢልታ በተባለው ጋዜጣዋ ትታወቃለች። በቅርቡ ህትመቱ የተቋረጠው አዲስ ጉዳይ መጽሔትም አምደኛ ነበረች። በትላንቱ የመጀመሪያ ክፍል ዝግጅታችን በስደት በስዊድን የሚገኘው የቀድሞ አዲስ ነገር ጋዜጣ መራሃ ኤዲተር መስፍን ነጋሽ በውይይቱ ላይ ሳለ ስልኩ ከተቋረጠ በኋላ መልሶ ሊቀጥል ባለመቻሉ በተከታዩ ውይይት ሊሳተፋል አልቻለም። ዳንኤል ብርሃኔ በትላንት ውይይት እስር ላይ ስለሚገኘው ጋዜጠኛ ደሳለኝ ተመስገን ከጋዜጠኝነት ይልቅ የፖለቲካ ዝንባሌ ካላቸው ጸሐፊዎች አንዱ ነው ላለው መስፍን ነጋሽ ምላሽ እንደሰጠ ነበር ውይይቱ የተቋጨው። የምሽቱም ዳንኤል በቀደመ አስተያየቱ ላይ በሚሰጠው ማብራሪያ ይጀምራል። እነሆ። ተመስገን ላይ በምክር ያደረጋቸው ሳልመሰለኝ ነው። እኔ አንደኛ ተመስገን እየነገርኩት አይደለም። እንዲያውም እኔ ያልኩትን ነገር እሱ ራሱ ቢኖር ይስማማበታል። ምንድን ነው ይህንነትም በምርጫ ጊዜ ከሚዲያዎች ምን ጠብቀው ማለት ምርጫን እንደ ግብ ወስደ ነው ትልልቅ አሜሪካም አውሮፓም እንዳሉት ምርጫዎች ማለት ነው። በዛ ውስጥ ሚዲያዎች የሚጫወቱ ገንቢ ሚና ምንድን ነው ብለን ወስደን፣ በአማራጭ ሀሳቦች ላይ እነዛ ሀሳቦች ማሸራሸርና ህዝቡ እንዲመርጥ ማድረግ ነው። አንድ ሚዲያ የሚደግፈው ፓርቲ ኖረም አልኖረም እንኳን ራሱ ያን ያደርጋል ነበር። ግን እገሌ እንደግፋል ገብ ላይ ደግፉ ፓርቲ ሳይሆን ይሄ ምርጫ ምናምን የሚለው ጨዋታ ሳይሆን አብዮት ነው የሚያስፈልገው ብሎ የሚያስበው እና፣ ስለዚህ ከምርጫ ፖለቲካ አንጻር ወይ ደግሞ ይሄ ፖሊሲ ማዋየት ምናምን እንደ ትራንስፓረንሲ ይቆጥረዋል። ያ ነው እኔ ያቀረብኩት እንትን እና እንጂ لا منجوري نامنا دلف ايه ده بس አሁን ጥያቄው የመሰለኝ ምርጫን በሚመለከት በኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ለማድረግ የሚዲያው ሚና ምንድን ነው የሚል ስለሆነ በዛው መስመር እንሄዳለን ከሚል ነው። ጋዜጠኛ ተመስገን ብቻ አይደለም፣ ኢትዮጵያ ውስጥ ተመስገን ብቻ አይደለም በጋዜጠኝነት ሞያ ላይ የሞከረው። ከተመስገን በፊት በጣም ብዙ ጋዜጠኞች ነበሩ። ከተመስገን በኋላም ከተመስገንም ጋር የነበሩ ጋዜጠኞች አሉ። ተመስገን አንዱ ማሳያ ነው። ስለ ኢትዮጵያ ሚዲያ ሲወራ ተመስገንን ነጥሎ በማውጣት ከምርጫው ጋር አያይዞ ሁሉንም ነገር ተመስገን ላይ ማድረግ ተገቢ አይመስለኝም። ተመስገንን ገፍቶ ገፍቶ እዚህ ጋር ይህንን ነገር ገፍቶ እንዲጽፍ ያደረገው እነዛ ጋዜጠኞች ላይ ሲመጣ የነበረው ሲያርፍ የነበረው በትር ሲያርፍ የነበረው ዱላ ጋዜጠኞቹ ጋር የነበረው ማፈን ነው ተመስገንን እዚህ ጋር ያደረሰው። ጋዜጠኞች ምርጫ ከተጀመረ ጊዜ ጀምሮ ጋዜጠኞች በርካታ ሙከራዎችን አድርገዋል። የኢትዮጵያ ሚዲያ ሲባል ብድግ ብሎ ተመስገንን አምጥቶ እንደ ማሳያ አስቀምጦ ተመስገንን መውቀስም ሆነ መጨፍጨፍ ተገቢ አይመስለኝም። ግልጽም ለማድረግ ከአስራ በላይ የሚሆኑ ጋዜጠኞች ናቸው ከእስክንድር ነጋ ጀምሮ ሪዮት ዓለሙ አሁን ደግሞ ቅርብ ጊዜ የተያዙት የዞን ዘጠኝ ወጣቶች ጦማሪያን፣ እነሱን ጭምር በርካታ ጋዜጠኞች ናቸው የኢትዮጵያ እስር ቤት ውስጥ ያሉት። ይህንን ደግሞ የሰብአዊ መብት ድርጅቶች ፕረስ ነጻነት ተሟጋች ድርጅቶች የሚዘግቡት ነው የተቀራችሁም አሁን ለምሳሌ ጽዮንም ሆንሽ አርጋዋሽኔ እንዲሁም መስፍን በስደት ነው ውጭ ያላችሁት በርካታ ጋዜጠኞች በስደት ነው ውጭ ያሉት እና ጽዮን ያለችው እውነታ እንዳለው ለመጠቆም ፈልጌ ነው ወደ አድማጭ ጥያቄ እንሄድ መጀመሪያውን ጥያቄ ላሰማችሁ ከምርጫ ጋር ባያያዝም ስለ ጋዜጠኝነት ነው የሚጠይቀው። እሺ፣ እኔ የእኛ ሀገር ጋዜጠኞች የፕሬስ ነጻነት ብለው ሲጠይቁ እሰማለሁ። እነሱስ ነጻ መሆናቸውን በምንድን ነው የምናውቀው? ነጻ የፕሬስ ሕግ ቢኖር እነሱ ነጻ መሆናቸውን እኛ በምንድን ነው የምናውቀው? እና እኔ ብዙ ጊዜ ስለምቸገር ነው እና ማወቅ የምፈልገው የነጻ ጋዜጠኛ መለኪያዎች አንድ ሁለት ሶስት እነዚህ ናቸው ብለው መለኪያዎች ነገሮች ካሉ ቢነግሩን እና ጋዜጠኞቹን በነዛ ብንለካቸው። ካልሆነ ግን እኔ ብዙ ጊዜ የማያቸው ጋዜጠኞች ከምንም ነገር ነጻ የራሳቸው አመለካከት እየተነሱ ነው የሚናገሩት እነዛ የሚናገሩ ከሆነ ደግሞ ነጻ ህጉን የሚጣረስ ነገር ይኖራል ማለት ነው። ስለዚህ ይሄን ነገር ቢያስረዱን፣ የነጻ ጋዜጠኛ ማለት መለኪያ ህጎቹ ምንድን ናቸው? ነጻ ፕሬስስ ማለት ምንድን ነው? አመሰግናለሁ። ይህንን መጀመሪያ እስቲ እንደው ለአርጋው ባቀርበው። እንግዲህ ጠያቂያችን እኔ እንደሚመስለኝ እንደምገምተው ጥያቄያቸው ነጻ ፕረስ በሀገር የለም ብለው የተሰደዱ ወይንም እስር ቤት ያሉትን ጋዜጠኞች የሚመለከት ይመስላል። ነገር ግን የመንግስት ጋዜጠኞችስ በነጻነት ይሰራሉ ወይ የሚለውንም ጥያቄ ከእኔ በኩል ደግሞ እንጨምርበትና የነፃ ጋዜጠኛ መለኪያዎች ምንድን ነው ነፃ ፕረስስ ምንድን ነው የሚለውን አርጋ ውስቲ ጥሩ እንግዲህ ጠያቂው መጀመሪያ ያነሱት ነገር እንግዲህ ጋዜጠኝነት ገለልተኛ ነው ነፃ ነው ለማለት ብዙ ሌሎች መስፈርቶች አሉት ከነዚህ ውስጥ ዋና ዋናዎቹ በሚያቀርበው መረጃ ሚዛናዊነት ሊለካ ይችላል። ይሄ ዝርዝር ሙያ ውስጥ ሲገባ ያሉ ነገሮች ናቸው። ጋዜጠኞች ራሳቸው አቋም አላቸው። ነፃ ናቸው ነፃ አይደለም ብሎ ደግሞ ፍርድ ለመስጠት ትንሽ አንዳንድ ጊዜ ያስቸግራሉ። ግን ሚዲያዎች የራሳቸው ዝንባሌ ሊኖራቸው ይችላል ግን ደግሞ መረጃ በሚሰጡበት ወቅት መረጃውን እንዳለ የማቅረብ ከዛ ባሻገር ደግሞ ተገቢ ነው የሚሉትን የትንታኔ ወይም ደግሞ ሂስ የማቅረብ ስራዎች ይሰራል ይሰራሉ። ሚዲያዎች በእነዚህ በሚያቀርቧቸው ሂሶች በሚያቀርቧቸው ትችቶችና የግል አቋማቸውን በሚያንጸባርቁባቸው የሚዲያ ስራዎቻቸው ላይ የተለያዩ አቋሞችን ሊያንፀባርቁ ይችላሉ። ይህም የስራው አንድ አካል ነው፣ እና አቋማቸው እንዲህ ነው፣ አቋማቸው እንዲህ አደለም ብሎ እዛ ላይ ብያን የመስጠት በጣም አስቸጋሪ ነው፣ ተገቢም አይደለም። የመንግስት ሚዲያዎችን በተመለከተ እንግዲህ የመንግስት ሚዲያ የራሱ የተቋቋመበት አላማ አለው። በፓርላማው ሱፐርቫይዝ ይደረጋል ወይም ፓርላማው የቆጣጠረዋል ከበላይ ሆኖ። ግን በእለት ተእለት እንቅስቃሴያቸው የራሳቸውን የኤዲቶሪያል ፖሊሲ ተከትለው እንዲሰሩ ነው ታስቡ የተቋቋሙት። በኢትዮጵያ ግን ያለው ሚዲያ እንደዛ አይደለም። በተለይ በቅርብ ዓመታት መቶ በመቶ ሊባል በሚችል ደረጃ በገዢው ፓርቲ ቁጥጥር ስር ውሎ የገዥን ፓርቲ ዓላማና ግብ የሚያስፈጽም የገዥው ፓርቲ አንዱ ክንድ ሆኖ ነው እያገለገለ ያለው እንጂ በኢትዮጵያ ውስጥ ገለልተኛ የፐብሊክ ሚዲያ አለ ብዬ አልገምትም። ወይም ከምናያቸው ነገሮች በመነሳት ያለው ሁኔታ በዛ መንገድ ቢታይ ጥሩ ነው። እሺ፣ አመሰግናለሁ። አድማጫችን አቶ ሳተናው አሊም ከአዲስ አበባ ተመሳሳይ ጥያቄ ልከውልን ነበር በኢሜይል። የጋዜጠኝነት መስፈርቱ ምንድን ነው? መለኪያውስ ብለዋል። ያው እንግዲህ አቶ አርጋዋሽ እኔ እንደገለጽክልኝ ገለልተኛ፣ ሚዛናዊ ዘገባ የሚቀርቡ ዘገባዎች ደግሞ እውነት ላይ የተሞረከዘ ሁሉንም ነጥቦች ያካተተ ነው መቅረብ ያለበት። እኔም ውይይቱ ውስጥ ገባ ብል ብዬ ነው። ወደሚቀጥለው ጥያቄ እንለፍ። ጥናስትልኝ ቪኦኤ የአማርኛ ክፍል የምደውላችሁ ከዚህ ከቨርጂኒያ ነው። የማናቸውም የፖለቲካ አንጃ ተከታይ አይደለሁም። እኔን እንደታዛቢ ነው የማየው። ስለዚህ እስካሁን የታዘብኩትን በጥያቄ መልኩ ለመግለጽ ነው ጥያቄ ስለ ጻፍን ሀገር ውስጥ ታሰርን፣ ተሰደድን የሚሉትን ነው። እውነት እነዚህ ሰዎች ስለ ጻፉ ነው የታሰሩ ብለው ነው ከልባቸው የሚያምኑ ወይ? እውነት እንግዲህ ሚዲያ የዴሞክራሲ መገለጫ ከሆኑ ተቋሞች አንዱ ነው። ዋነኛው ነው ደግሞ ስለው እነዚህ ሰዎች የሚዲያ የሚጠይቀውን ኤቲክስ እና ሞራል ተከትለን ጽፈን ታሰርን ብለው ያስባሉ ወይ የጻፍ ስለ ጻፉ የታሰሩ ወይስ የአንድንም ፖለቲካ አንጃ ደግፈው ያንን ስለ ጻፉ ነው የታሰሩ ይሄንን ራሳቸውን ጠይቀው ያውቋሉ ወይ ይሄንን ነው የኔ ጥያቄ እንዲመልሱ መፈልገው አመሰግናለሁ እኛም አድማጫችንን እናመሰግናለን ጥያቄውን ጽዮን እንግዲህ ቀደም ብሎ በተያያዘው በቀረበው ጥያቄ ስለ ተመስገንም በቀረበው አስተያየት ላይ መልስ ሰጥተሽበት ነበረ ከተሰደዱት ጋዜጠኞች አንዷ ስለሆንሽ ብትመልሽው። ይሄን ጥያቄ ይሄን ጥያቄ ለመመለስ የግዴታ ጉዳዩን ከኔ ጋር ወይም ከራሴ ጋር ማገናኘት የለብኝም። ምክንያቱም አብዛኞቹ የታሰሩት ጋዜጠኞች እና ፀሐፊዎች ጓደኞቼ ናቸው፣ የሙያ አጋሮቼ ናቸው። ረጅም ጊዜ አብሬያቸው ስሰራና ስራቸውን የማቃቸው ጋዜጠኞች ናቸው። ከዚህ ጋር አያይዤ ማንሳት የምፈልገው ቅድም የተነሳው ላይ በኢትዮጵያ ያለው ጋዜጠኝነት ፈተናው ብዙ ነው። ፈተናውን ብዙ የሚያደርጉት ነገሮች ደግሞ አርጋው ቅድም አንስቶታል። የጋዜጠኝነት ሙያን ካለማወቅ በመነጨ የሚመጣ አስተሳሰብና የኢትዮጵያን ፖለቲካ በጋዜጠኝነት ትከሻ ላይ ከማስፈር ወይም ደግሞ ኢህአዴግ የኢትዮጵያን ፖለቲካ በሙሉ ከጋዜጠኞች ጋር አያይዞ ከመምራት አንጻር የመጣ ችግር ነው። የታሰሩት ጋዜጠኞች በስም ለጌተን እንደው ሌሎቹን እንኳን ድምጻቸውንም ጮክ አድርገው እራሳቸውንም ለመከላከል የጋዜጠኝነት ሙያንም ለመከላከል ከፖለቲካው ጋርም አያይዘው ነገሮችን እንደው ዛል አድርገው የመዘገብ ወይም የመጻፍ ስራ ይሰራሉ ብለን ብንል በቅርብ ከታሰሩት ጸሀፊያን መካከል አንዱ ተስፋለም ወልደየስ ነው። ተስፋለም ወልደየስ ለኢትዮጵያ ጋዜጠኝነት ለኢትዮጵያ የጋዜጠኝነት ሙያ በሪፖርተርነት ስራ መረጃዎችን ለህዝብ በማድረስ ስራ ምሳሌ ተደርጎ ሊጠቀስ የሚችል ጎበዝ ጠንካራ ወጣት ጋዜጠኛ ነው። ተስፋ ለሞለየስ ከጋዜጠኝነት ስራ ውጭ ሌሎችን ስራዎች አያይዞ እንኳን መስራት የማይፈልግ ከራሱ ስራ አልፎ ሌሎችን ስራዎች እየገመገመ የተሻለ ነገር እንዲመጣ የተሻለ ሚዲያ ስራ፣ የተሻለ አስተሳሰብ እንዲሰፍን የሚያደርግ የሚጥር ልጅ ነው። እንግዲህ የታሰረው ተስፋለም አንዱ ነው። ኤዶምን ያየን እንደሆነ ኤዶም ወጣት ጋዜጠኛ ናት። እኔ አዘጋጀው በነበረው ሚልታ ጋዜጣ ላይ ሪፖርተር ሆና ለጥቂት ጊዜ ሰርታለች። ከዛም በኋላ እንዲያውም አዲስ ዘመን ጋዜጣም ተቀጥራ ሪፖርተር ሆና ሰርታ ነበር። የትምህርት ባክግራውንዷም ጆርናሊዝም ስለነበረ እቺ ወጣት ጋዜጠኝነትን በተግባር ለማሳየት ለሕዝብ መረጃን ለማድረስ ስትጥርና ስትተጋ ነበረች። አንዷ አንዱ እሷን አዜብ፣ የታሰረችው ሌሎች ወጣቶች የምናየው ነው ኦንላይን ሚዲያ ላይ ሲሰሩ የነበሩ ልጆች ናቸው። እናቃቸዋለን፣ የሚጽፉትንም ነገር እናውቃለን። እነዚህ ልጆች ናቸው የታሰሩት። ተመስገንን የወሰድን እንደሆነ ተመስገን አስተሳሰቡን ሀሳቡን የራሱን አመለካከቱን ነው የጻፈው። አንድ ሰው በህግ በሚጠየቅበት በተቀመጠው በኢትዮጵያ ህግ እንመራ ብንል እንኳን አንድ ሰው በጻፈው ጽሁፍ ነው ሊጠየቅ የሚገባው። እስክንድርን የወሰድን እንደሆነ እስክንድር በግልጽ አቋሙን አሳውቋል። በአሸባሪነት ነው ተከሶ የተፈረደበት እስክንድር በተጠየቀበት የአሸባሪነት ህግ። ከዛ ውጪ ባለው ኢትዮጵያ ውስጥ ተቀምጦ ከመጽሐፍ ውጪ በግልጽ አቋሙን አሳውቆ የሚንቀሳቀስ ሰው ነው። እነዚህ ሰዎች እንግዲህ ሌላው ደግሞ የሚያሳየው የፍርድ ሂደታቸውን ከመጀመሪያ እስከ መጨረሻው ድረስ እንከታተለው ነው የነበረው። የፍርድ ሂደታቸውን ስንከታተል የቀረበባቸው ክስ እና የቀረበባቸው ማስረጃ አንድም ከተጠቀሰው ሕግ ጋር የሚገናኝ አንድም ነገር የለውም። እንደዚህ አይነት ያፈጠጠ ነገር እያየን ኖ ጋዜጠኞች የሚከሰሱትና የሚታሰሩት በጻፉት ጽሁፍ አይደለም ብሎ ማለት በጣም አስቸጋሪ ነው የሚሆነው። ሌላኛው እዚያው ኢትዮጵያ ውስጥ እያለን የራሳችንን የራሳችንን የራስ የለም አንስቼ ብናንቀር ኢትዮጵያ ውስጥ እያለን እኛ እኮ እንዳውም አንገልጻቸውም፣ አንናገራቸውም የስራው አካል ናቸው ብለን የምናልፋቸው በጣም አስቸጋሪ ሁኔታዎች ይገጥሙናል። ለዘገባ ስንወጣ በጣም አስቸጋሪ ሁኔታዎች ይገጥሙናል፣ ግን እናልፋቸዋለን የማይናገሩ የሚያልፉ የስራው አካል ነው ብለው ደግሞ የሚሄዱ እንደየአመጣጡና እንደየ ሁኔታው እያዩ የሚዘግቡ ደግሞ በርካታ ጋዜጠኞች አሉ። እሺ ጽዮን አመሰግናለሁ። ምናልባት ጊዜ ካለ ይሄ ይደርስብን ነበር የምትይውን ግልጽ አድርጎ መናገሩ መልካም ይሆናል። እዚህ ጋ ግን ዳንኤል ብርሃኔ የሚሰጠኝን ሀሳብ እዚህ እስካሁን በቀረቡት ላይ በጥያቄዎቹም ሆነ ጽዮንም ሆነ አርጋው በሰጡት አስተያየት ላይ የምታክለው ሀሳብ ካለ ዳንኤል። አመሰግናል ስ አሁን መጨረሻ ጽዮን የጠቀሰችው ለምሳሌ ጥሩ መስታሪያ አልተፋልም። ወልደየስም ጠቅሳለች። ምናልባት እንዲያውም በጣም ያን ያክል ፖለቲካዊ ይዘት ወይም ትሆን ያለው ነገርም ለምሳሌ እሱ ጋር አይቼ አላውቅም። ለነገሩ መንግሥት እሱም በጣፉ አይደለም የተከሰሰው ብሎ ሌሎች ክሶች ነው ነገሮች ነው የሚነሳው፣ ግን ወይ ክሱ ሂደት ገና ሳልሄደ ያው የሚለውን መስማት ይኖርብናል። ለምንድን ነው ግን ስላሁን የተከፋለንም ቅድም የመጀመሪያው ጥያቄ ስለ ጋዜጠኛ ጋዜጠኝነ ሲጠይቅ ባልትሳት እኔ ማለት ነው ያመለጡኝ የተሳለም ጽሁፎች ከሌሉ በቀር ጽሁፎቹ ቀጥታ ፍሬ ነገሩን የመዘገብ አይነት ነው። ብዙም የግል አስተያየት ወይም ኦፒኒዮን ብዙ ሳይጨምርበት ማለት ነው። አሁን ጋዜጠኛ ወይም አዘጋገብ ጋዜጠኛ ይሁን አይሁን የሚለው ላይ ሁለት አይነት አመለካከት አለ። አንዱ ዝም ብሎ እገሌ እንትን አለ፣ እገሌ እንደዚህ ያለ፣ እገሌ እንደዚህ ያለ ብሎ ሁለቱን አቅጣጫዎች አቅርቦ ጋዜጠኛው ዝም ይበል ነው። ሁለተኛው አመላከት አመለካከት ደግሞ የለም ሁለቱን ገምግሞ ጋዜጠኛው አንድ ድምዳሜ ላይ ደርሱ ያንን ነው ለአንባቢ ማቅረብ ያለበት እንጂ ዝም ብሎ የተዛገበ ሁለት አይነት መረጃ አቅርቦ ግራ እንድ ነው ጥቅም አይኖረውም። እንደዛ የሚል አመለካከት አለ። ይህንን ማልባት ለመስን በተሻለ ሊያብራሩት ይችላሉ። እኔ ከሁለቱ የትኛው ነው ትክክለኛው ለማለት ያው አንቺን ታውቂያለሽ። ሁለቱ የትኛው ነው ለማለት ትክክለኛው በቂም እውቀትም የለኛል ለማለት እኔ በበኩል ክልቅረስ ማድረገው ፍሬ ነገሩና አመለካከቴ እንዳይቀላቀል አንባቢ መጥ ነው ይሄ ዳን የለው ይሄ ደግሞ እውነት ነው ብሎ እንዳያቅ ለማድረግ ጥረት ማድረግ ከሁለቱ የትኛው ነው የጋዜጠኛ ጋዜጠኝነት የሚገልጸው የሚለውን እዛ ላይ ለመበየንም እንትን የለኝም፣ አቅም የለኝም። ዓለም አቀፍ ስነት ያለ እዛ ላይ አይመስለኝም። ከዛ ከዚሁ ጋር እያያዥግ ለምሳሌ አሁን አዲስ ነገር እንድትቀስ ቅድም ከመጀመሪያ ውይታችን ጋር ስለሚሄድ የደመስገን ስለጠቀስኩበትን ኮንቴክስት ለምን እንደምሳሌ እንዳነሳው በዚህ መረዳታቸው ይችላል። አሁን አዲስ ነገር ትሆን አለው አቅጣጫ ያለው ድምዳሜ ያለው ብዬ ማምነው ጋዜጣ የነበረ ነው የነመስ የነበረው ጋዜጣ ማለት ነው። ነገር ግን ከምርጫ ፖለቲካ አንጻር ሳስብ አዲስ ነገር ቢኖር በጣም ጥሩ ይሆን ነበረ። በምርጫ ጊዜ የሚያስፈልገው ውይይት ሊያሳድ የሚችል የሚዲያ ባህሪ ነበረው ብዬ አምናለሁ። ስለዚህ አንድ ባንድ ጋዜጦችና ጋዜጠኞች ከጠቀስን እያንዳንዱ ላይ የተለያየ ነገር ይኖረናል። ጋዜጠኛ ናቸው ወይ ልንል እንችላለን። እሺ፣ አመሰግናለሁ። እንደሚመስለኝ መስፍን ነጋሽ የለም፣ መስመሩ ክፍት ነው። መልሰንም ልንደውል አልቻልንም። ወደሚቀጥለው ጥያቄ ልሂድ። ቪዎች እንዴት እንደምናላችሁ አንድ ጥያቄ የኢትዮጵያ ጋዜጠኞችን ለመጠየቅ ነው። ሁል ጊዜ ስለ ልማት እንዲጽፉና ልማት ሁል ጊዜ በቴሌቪዥንም በሬዲዮም ስለ ልማት ሲያወሩ ነው የሚሰሙት። መቼ ነው ስለ ሰብአዊ መብት ረገጣስ? ስለ ሰብአዊ መብት አገሪቷስ? ብዙ አይነት ብዙ ጊዜ ሰብአዊ መብቶች ይጣሳሉ። ስለዛ መቼ ነው እንደዚህ አይነቶችን ጉዳዮች አንስተው ስለዚህ ጉዳዮች ኢትዮጵያ ሕዝብም ሆነ መናገር የሚችሉ የሚጀምሩት መቼ ነው? ስለ ሰብአዊ መብት አመሰግናለሁ ወደ ዳንኤል ልመለስ ይህን ጥያቄ ይዤ ዳንኤል እንግዲህ የሰብአዊ መብት ድርጅቶች እንደሚዘግቡት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ የፍትህ ስርዓቱ ሚዛናዊ አይደለም ሁልጊዜ ለመንግስት ያደላል የሚል ትችት አለ የጋዜጠኛ ሙያ ደግሞ ስለ ልማት ብቻ መዘገብ ሳይሆን በሀገር ውስጥ ያለውን የህዝብ ተወካይ የህዝብ ምላስ የህዝብ አንደበት የህዝብ አይን እንደማለት ነው እና እነኚህ መብታቸው የሚጣስ ዜጎች፣ ምናልባትም ጋዜጠኞችንም ጨምሮ መብታቸው ይጣሳሉ የሚባሉ ዜጎች ጋዜጠኞችን ጨምሮ በኢትዮጵያ መገናኛ ብዙሀን ላይ ቦታ አይገባቸውም ወይ? ይገባቸዋል ይገባቸዋል። ያው ጥያቄው ለእኔ የተመራበት ምክንያት በመገመት ከራሴ ማንጻረት ልበልና፣ እኔ ስልማት ብቻ አለ በበኩል የመጽፈው ሌሎች ነገሮች ይጽፋለሁ ግን መጠናቸው ሊያንስ ይችላል። አሁን እዚህ ላይ ምን ችግር ሰጠራል መሰለች የተቃዋሚ ፓርቲዎች መግለጫ ሲሆን ወይ ደግሞ የተቃዋሚ ፓርቲ አመራር የሰጠው ቃለ መጠይቅ ሲሆን፣ በቃ ሰውዬው ያለው ነገር ነው። ለእንደዚ አይነቶቹ በተች በተቻለ መጠን እንዲያውም ቅርብ ጊዜ እንዲያውም በደንብ ጨምሯል ብዬ አስባለሁ። ሽፋን ጥላለሁ፣ ሰጣለሁ። ነገር ግን ራሴ ወይ እኔ ወይ ሌሎች ግለሰቦች የሚጽፉትም እንደዛው ምንም አይነት ሪስትሪክሽንም አናደርግም። እንዲያውም የሆርን አፌርስ ትግርኛው ላይ ከህወሀት ለትግራይ ህዝብ አንድ ቀን ቆሞ አያውቅም የሚል አንድ ጽሁፍ አለ እንዴ እናተብከው ብላን ብለው እያል ጠርዝ የወጣ ነው። ግን አይ ያው እነዚህ ነገሮች መባል አለባቸው ያው መሰማት አለ በሚል ማለት ነው። ራሴ እኔ እንደ ግለሰብ ምንጽፈው ላይ ግን ጣራዊታሁን ለምንድን ነው በርከት ያለ ጽሁፍ ስለ ሰብዓዊ የሆነ ጋዜጣ ላይ ያየሁት ምናምን ብዬ አንዳንዴ አስተውላለሁ አልኩ። ጽሁፎችን ሳያቸው ምንድን ነው የሚሆነው? የግል አመለካከቱ ነው የሚሆነው። የግል አመለካከቱ እንዴት ለመጨቆን ምን ለማለት መንግስት ሄዱልት እንዳለ ምን ሴራ እንደሰራ ነው ያወራል። እንግዲህ ያ እውነት ነው እውነት አለ ማለት በጣም የግል አመለካከት ነው። ተጨባጭ ነገር ያለው አይደለም። ማለት ተጨባጭ ያለው ነገር ስል ኦብጀክቲቭሊ ለገልተኛም ታስረግቸው ተስፈጅቸው አይደለም። አሁን ወደ አለም አቀፍ ሪፖርቶች ልምጣለሽ። አለም አቀፍ ሪፖርቶች ላይ እንደዛው ጥሩ ሪፖርቶች ሲወጡ የሆነ የዜና ሽፋን ሰጫቸው ትችላለሽ። እነሱም እንደ እውነት ቆጥቆ ማውራት ግን በጣም አሳሳች ነው።

አድማጮች፣ በርዕሱ ዙሪያ የተሰናዳው ውይይት የዛሬው እዚህ ላይ ያበቃ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው በመጪው ሳምንት ቀሪውን ይዛ ትመለሳለች። ለአሁኑ ግን እንግዶቻችንን የውይይቱን ተሳታፊዎች አርጋዋሽኔን፣ ሲዮን ግርማንና ዳንኤል ብርሃኔን እንዲሁም በውይይቱ በመጠኑ ከተሳተፈ በኋላ ስልኩ በመቋረጡ ሙሉን ሳይቀጥል የቀረውን የቀድሞን የአዲስ ነገሩን መስፍን ነጋሽን ለጊዜያቸው እናመሰግናለን። አድማጮች፣ አሁን የፕሮግራሙ ተከታታዮች በጉጉት ወደምጠብቁት በደስታ ላይ መኮንን እየተዘጋጀውን የሚቀርበው የሙዚቃ አሉላ ና አሉል፣ አመሰግናለሁ አየር መስመሩን ስለለቀክልኝ። በቀጥታ ወደ ሙዚቃ ነው የምናመራው። you Radio's on, and I'm moving around the place. I check my look in the mirror. Wanna change my clothes, my hair, my face. And I ain't getting nowhere. I'm just living in a dump like this. There's something happening somewhere. Baby, I just know. Get some and it's on me. I shake this world off my shoulders. Come on, baby, the laugh's on me. Stay on the streets in this time and they will be carving you up, all right. You say you gotta stay. It yeah. yeah. ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች፣ እንደምንሰነበታችሁ፣ እንደምናመሻችሁ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብዬ እያለሁ ቆየት ባለው የብሩስ ስፕሪንግስትን ዳንስ ኢን ዘ ዳርክ በተሰኘው ዜማው ነው የምሽት ፕሮግራማችንን የጀመርነው። እለቱን በድጋሜ ለማስታወስ ለተቅዳሜ ታህሳስ 4 2007 ሲሆን በኢትዮጵያውያኑ አቆጣጠር በአውሮፓውያኑ ደግሞ ታህሳስ 13 2014 ዓ ም ላይ እንገኛለን። ታዲያ እንደ አውሮፓውያኑ አቆጣጠር የዛሬ ተዋቀን በታሪኩ አስመዝግባ ካሳ ያለፈቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶቹን ብንመለከት በ1960 በዛሬ ተዋቀን ነው በግርማዊ ቀዳማዊ ኃይለ ሥላሴ ላይ የመፈንቅለ መንግስት ሙከራ ተደርጎ የነበረው። ንጉሱ ወደ ብራዚል ለጉብኝት ጎራ ባሉበት ወቅት ነበር በግርማሜ ንዋይና በታላቅ ወንድማቸው በመንግስቱ ንዋይ የተመራ መፈንቅለ መንግስት የተሞከረባቸው። ሆኖም ግን ሙከራው ሳይሳካ ቀርቶ አል የፍልስጤም ነጻ አውጪ ሊቀመንበር የነበሩት ያስር አረፋት በዩናይት ስቴትስ ኒውዮርክ በሚካሄደው የተባበሩት መንግስታት ስብሰባ ላይ ተገኝተው ንግግር ለማድረግ ፈልገው ዩናይት ስቴት የመግቢያ ቪዛ ስለከለከለቻቸው ንግግራቸውን በጀኔባ አድርገዋል። በ1988 በ1989 ደግሞ በወቅቱ የደቡብ አፍሪካ ፕሬዚዳንት የነበሩት ኤፍ ደብሊዩ ደክለርክ ኬፕ ታውን በሚገኘው ጽሕፈት ቤታቸው ለመጀመሪያ ጊዜ ከኔልሰን ማንዴላ ጋር ተገናኝተው ተወያዩ። የኢራቅ ፕሬዚዳንት የነበሩት ሳዳም ሁሴን ተሸሽገው ከነበሩበት ዋሻ በአሜሪካን ወታደሮች የተያዙት በ2003 ዓ ም በዛሬ ተዋቀን ነው። እንግዲህ በጥቂቱ እነዚህ ሲሆኑ የዛሬ ተዋቀን በታሪክ ያከናወነቻቸው አበይት ጉዳዮች በ ዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል ደግሞ አንዲት ታዋቂ ሙዚቀኛ ትገኝበታለች። የዚች እየሰማችሁት ያለችሁት ዜማ ድምፃዊ የሆነችው የታይለር ስዊፍት የልደት ቀን ነው። 25 ዓመቷ። በዛሬቷ ቀን ማለትም ታኅሳስ 13 1989 እንደ አውሮፓውያን አቆጣጠር የተወለደችውን የቴይለር ስዊፍትን ሻኪራ ኦፍ የተሰኘውን ዜማዋ ነበር ያደመጥነው። ቴይለር ስዊፍት ባለፈው የጥቅምት ወር መገባደጃ አካባቢ 1989 ብላ የሰየመችውን አምስተኛ የሆነውን የስቱዲዮ አልበሟን አውጥታ አልበሙ እጅጉን በጣም ተወዶላታል። ቀደም ብለን ያደመጥነው ሻኪራ ኦፍ የተሰኘው ዜማዋ በዚሁ አዲስ አልበሟ ውስጥ የተካተተ ሲሆን ለበርካታ ሳምንታት በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ደረጃ የያዘላት ሲሆን ለ2015 የግራሚ ሽልማትም የዓመቱ ምርጥ ቅንብርና ምርጥ ዜማ በተሰኙት ክፍል በጩነት ቀርቧል። ከዚሁ አዲስ አልበሟ ከተካተቱት ዜማዎች ውስጥ ቀጥለን የምናደምጠው ብላንክ ስፔስ የተሰኘው ዜማዋም በዚህ ሳምንት እንደዚሁ በቢልቦርድ ስንጠረዥ ላይ የአንደኝነትን ደረጃ ይዞላታል። ብላንክ ስፔስ ነው። My next mistake, love's a game. Wanna play? New money, suit and tie. I can read you like a magazine. It funny rumors fly, and I know you heard about me. So hey, let's be friends. I'm dying to see how this one ends. Grab your passport and my hand. I can make the bad guys good for a weekend. So it's gonna be. like a daydream Warn ya, boys only want love if it's torture. Don't say. 1989 ከተሰኘው የቴይለር ስዊፍት አዲስ አልባም ውስጥ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ የያዘውን ዜማ ነበር ያደመጥ ነው። የቢልቦርድ ሰንጠረዥን ከነሳው ሃይቀር። እስቲ በመቀጠል የሁለተኝነት ደረጃ የያዘውን ዜማ አላሰማችሁ። የዜማው ርዕስ ቴክሚ ቱ ቸርች የተሰኘ ሲሆን ድምፃዊ ሆዜር ነው። ቴክሚ ቱ ቸርች knows everybody's disapproval should have worshipped her sooner if the heavens ever did speak she's the last true mouthpiece every Sunday's getting more bleak fresh poison each week we were born sick you heard them say it my church offers no absolutes she tells me worship in the bedroom the only heaven I'll be sent to when I'm alone with you, I was born sick, but I love it. you. Command me to. ቴክሚቱ ቸርች በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የሁለተኝነትን ደረጃ የያዘውን ዜማ ነበር ያደመጥ ነው። አድማጮች በመቀጠል የሶስተኝነትን ደረጃ የያዘውን ዜማ አሰማችኋለሁ። ከዚያ በፊት ግን እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜ የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት የምገኘው ደሳሌ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202 205 9942 ሲሆን ኢሜይል የምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስት አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። አሁን በቀጥታ ወደ ሙዚቃው ልመልሳችሁና በዚህ ሳምንት የሶስተኝነትን ደረጃ የያዘው ደግሞ ቀጥለን የምናደምጠው ኦላ ባውዛ Yeah, Megan Trainer, Zemano, and Home. Because you know I'm all about that bass, but that bass, no trouble. I'm all about that bass, but that bass, no trouble. I'm all about that bass, but that bass, no trouble. I'm all about that bass, but that bass, face, face, bass. Yeah, it's pretty clear. I ain't no size two, but I can shake it, shake it, like I'm supposed to do. Cause I got that Says, I see the magazine working out Photoshop We know that ain't real. Come on, don't make it stop. If you got beauty, beauty, just raise them up. Cause every inch of you is perfect from the bottom to the top. Yeah, my mama, shit on me. I'm all on about that bass. About that bass. No trouble. I'm all on about that bass. About that bass. No trouble. I'm all about that bass. About that bass. Hey! I'm bringing booty back. I'm all on by that bass, by No trouble, I'm all on by that bass, by No trouble በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ኦል አባውት ዛት ቤዝ የተሰኘውን የሜገን ትሬነርን ዜማ ነበር ያደመጥ ነው። እስቲ በመቀጠል ደግሞ በዛሬ የተዋቀን ልደቷን ወደምታከብረው ታዋቂ ድምፃዊ ቴይለር ስዊፍት አዲስ አልበም ልመልሳችሁ። ና ከዚሁ አዲስ አልበሟ ውስጥ አውት ኦፍ ዘ ውድስ የተሰኘውን ዜማዋን ላሰማችሁ 1989 ከተሰኘው የቴይለር ስዊፍት አዲስ አልበም ውስጥ አር ኦፍ ዘ ውድ የተሰኘውን ዜማዋን ነበር ያድመጥ ነው። ቴይለር ዛሬ የተወለደችባት ቀናት 25 ዓመቷ። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያችሁ እጅጉን በጣም እያመሰገንኩ ጌራፕ ስታንዳ በተሰኘው የባብ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። ታዲያ እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል Ciao Get up stand up Stand up for your right Get up Sick and tired of the easy schism, gain dyna to heaven in a Jesus name, Lord. We know and we understand. Almighty God is a living man. You can fool some people sometimes, but you can't fool all the people all the time. So now we see the light. Watching we go. To <laughs> በሱዳን ዳርፉር ግዛት ተፈጽሟል ተብሎ የቀረበውን የጦር ወንጀል ክስ መመርመር ማቋረጣቸውን ያለም አቀፉ የወንጀል ችሎት ጠቅላይ አቃቤ ሕግ አስታውቀዋል። ጠቅላይ አቃቤ ሕጓ ፋቱ ቤንሱዳ ሲናገሩ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በፍጅትና ሰብአዊ ወንጀሎችን በመፈጸም የሚከሰሱት የሱዳኑ ፕሬዚደንት ኦማር አልበሽር ተይዘው እንዲታሰሩ በቂ ግፊት አላደረገም ብለዋል። ቤንሱዳ ትላንት ለጸጥታው ምክር ቤት ባደረጉት ንግግር የባሽርን ጉዳይ አስመልክቶ የምርመራ እንቅስቃሴውን በይደር ከማቆየትና ለዚሁ የተመደበውን ወጪ ለሌሎች አስቸኳይ ጉዳዮች ከማዋል በቀር ሌላ ምርጫ የለኝም ብለዋል። ይህ በእንዲህ እንዳለ ዓለም አቀፉ የወንጀል ፍርድ ቤት ምርመራውን በማቋረጡ ድል ተጎናጽፌያለሁ ብለዋል የሱዳኑ ፕሬዚደንት ኦማር አልበሽር። ዛሬ ካርቱም ውስጥ ባደረጉት ንግግርም የሱዳን ሕዝብ መሪዎቹን አሳልፈው ለአይሲሲ ባለመስጠቱ አሸናፊ ሆኗል ብለዋል። ፍርድ ቤቱንም የቅኝ ገዢዎች ተቋም ሲሉ ጠርተውታል። በኢንዶኔዥያ አንዲት የገጠር መንደር ባወደመው የመሬት መደርመስ የሞቱት ሰዎች ቁጥር በትንሹ 17 መድረሱ ተዘግቧል። የእርዳታ ሰራተኞች ሰለባዎችን አሁንም ከቤት ፍርስራሽና ጭቃ ውስጥ ማውጣት ቀጥለዋል ተብሏል። አደጋው ትላንት ማታ ጄምብሉንግ መንደር ውስጥ የደረሰው የጣለውን ከባድ የክረምት ዝናብ ተከትሎ ሲሆን መቶ የሚሆኑ ሰዎች የደረሱበት ጠፍቷል ተብሏል። ደቡብ አፍጋኒስታን የሚገኙ ነውጠኞች ሄልማን ክፍለ ሀገር ውስጥ የተቀበሩ ፈንጂዎችን በማጽዳት ሥራ ላይ የተሰማሩ አስራ ሁለት ሰዎችን በጥይት ገድለዋል። በዚህ ሁለት ካቡልም ውስጥ ተኩስና የአጥፍቶ ጠፊ ቦምብ ጥቃት መካሄዱ ተዘግቧል። ሄልማንድ ለደረሰው ጥቃት የአፍጋኒስታን ፖሊስ ምላሽ የሰጠ ሲሆን ታሊባን በግድያዎቹ ይከሰሳል። በተኩሱ ልውውጥ ላይ አራት የነውጠኛው ቡድን አባላት ተገድለዋል ሲል ሬውተርስ የዜና ወኪል ዘግቧል። ሶስት መያዛቸውንም ገልጿል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽት 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ እሁድ ከምሽት 3 ሰዓት ላይ እስከምንገናኝ ከአቀናባሪ ቴሌላይን ጋር አስተናጋጃችሁ አሉላ ከበደ በዚሁ ይሰናበታለሁ። ሰላም ደናለሁ።